በእግዚአብሔር ስም እንደመሰነበታችሁ፣ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ እስካሁን አብረን እንደነበረና ሲባርከን እንደቆየ ሁሉ አሁን ደግሞ በጉባኤያችን መካከል በመገኘት እሱ ራሱ እንዲያስተምረን ቃሉን መስጢሩ እንዲገልጥልን ቅዱስ ፈቃዱ ይሆነልን። ክፍል ሁለት ትምህርታችን አንድ የቅዳሴው ጊዜ በእግዚአብሔር ፊት የመቆም ጊዜ ስለሆነ የሚያስፈራ ማለትም የተለየ ክብር የሚሰጠው መሆኑን የሚናገር ነው። ሁለተኛው ማለት አስቀድሶ የማይቆርብ በዚህ ቤተ መቅደስ ውስጥ ማስቀደስ እንደማይችል ነው። ቅዳሴው ነው የሚናገረው፣ የማይቆርብ ሁሉ በዚህ ቦታ ተገኝቶ ማስቀደስ እንደሌለበት ነው። ትንሽ ያስደነግጣል ቃሉ ነው እንግዲህ ያደለውም ሌላው ሶስተኛው መስዋዕቱን ስላመጡት ሰዎችና ስለ መስዋዕቱ ጸሎት ነው፣ ልመና ነው። እንግዲህ አራተኛውና የመጨረሻው አሃዱ ከማለታችን በፊት በመንበሩ ዙሪያ የሚከናወኑት የስርዓት ምሳሌዎች። እንግዲህ የዛሬው ትምህርታችን አሃዱ ከሚለው ዜማ ከመድረሳችን በፊት ያለውን ነው የምናየው እና ከዚያ በፊት ያሉት የውስጥ ለውስጥ ምሳሌዎች ደግሞ ምን እንደሆኑም እንማራለን ማለት ነው። እንግዲህ የምንነጋገርባቸው ነገሮች ከመጽሐፍ ቅዱስ የተመሰረቱ እንጂ እንዲሁ ዝም ብለው በልማድ ብቻ የሆኑ አይደሉም። ቅዳሻችን በብሉይና በሐዲስ በእግዚአብሔር ቃል የተመሰረተ መሆኑን እያየን እንሄዳለን። እንግዲህ ወደ ምንባቡ ከመሄዳችን በፊት ወደ ክፍል አንድ ውስጥ ወደ ቁጥር አንድ ከመሄዳችን በፊት መስዋዕቱ ከቤተልሔም ነው የሚመጣው። እንግዲህ በሀገር ቤት የነበራቸው አዲስ አበባም ቢሆን ያ እንደዚሁ አለ። ከቤተልሔም ነው መስዋዕቱ ወደ ቤተ መቅደስ የሚመጣው እና መስዋዕቱ፣ ህብስቱ፣ ወይኑ ከቤተልሔም ወደ መቅደስ ይመጣል። ያ ይሄም ራሱን የቻለ ትምህርት አለው። በምሳሌው ጊዜ በኋላ በቁጥር አራት እንማራለን እናየዋለን። ያው ከቤተልሔም ወደ መቅደሱ ይመጣል። ህብስቱ በመሶበ ወርቅ ሆኖ አንድ ዲያቆን ተሸክሞት አንዱ በፊት ከአሁኑ በኋላ ሆነው አጅበውት ይገባል ወደ ቤተ መቅደስ። ወደ ቤተ መቅደስ ሊገባ ከቤተ ልሔም ሲነሳ የሚከናወኑ ነገሮች አሉ። ምንድን ናቸው እነዚያ? ተባብለናል ባለፈው። የሚደመጡ ነገሮች አሉ። ገና ከቤተ ልሔም ወጥቶ ወደ መቅደሱ ሊመጣ ሲል ደወል ይደወላል፣ ቃጭል ይቀጨላል። ያ ምንድን ነው? የዮሐንስን ድምፅ የሚያስታውስ ነው። የዮሐንስን ቃል የሚያመለክት ነው። የዮሐንስ ቃል ቃለ አዋዲ ይባላል። ቃለ አዋዲ ማለት የአዋጅ ነጋሪ ቃል ማለት ነው። እና ንጉሥ ክርስቶስ የምሕረት እጁን ዘርግቶ መጣላችሁ ነዋ። በግው ዘየአትት ኃጢአት ዓለም የዓለምን ኃጢአት የሚያስተስሬው ኢየሱስ ክርስቶስ የምሕረት እጁን ይዞ ህብስቱን፣ ስጋውን፣ ወይኑን፣ ደሙን አድርጎ ሊፈውሳችሁ መጣላችሁ፣ ተዘጋጁ ነው። የምሕረት እጁ ተዘርግቶላችሁ አልተጠንቀቁ ነው የሚለው። ቃለ አዋዲ ይሄ ነው። ድምፀ ዮሐንስ ነው። ተዘጋጁ ነው ዋነ ከዚያ እንገባለን። ያው ከገባን በኋላ ስርዓቶች እንግዲህ ይከናወናሉ። ከዚያ በፊት ወደ ቤተ መቅደሱ ህብስቱ በመሶበ ወርቅ ሆኖ በካህናት ታጅቦ እንደገባ ካህኑ የሚሉት ነገር አለ። ዋናው ቄስ ማለት ነው። ዋናው ቄስ አሃዱ ብለው የሚቀድሱት ማለት ነው። ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እምልዕልተ ሰማያት ወይ ጸልሎ ለዝንቱ መስዋዕት ወይ ጨድሶ እያሉ በግዕዙ ያነባሉ። ተተርጉሞልናል። በአማርኛ ነው የማነብላችሁ። እንዲያውም ግዕዙን ከአሁን በኋላ ጊዜ ላለ መውሰድ እቶ ያለውና በቀጥታ አማርኛውን ነው የማነብላችሁ። ነገር ግን የተጻፈው በግዕዝ ነው። አባቶቻችን ተርጉመውልናል፣ ጥሩ አድርገው እና በምን ሰማው ቋንቋ ነው እንደ ድሮ ችግር የለብንም። እግዚአብሔር ይመስገን። ድሮ ግዕዙን ወደ አማርኛ ተርጉሞ ለማሰማት ብዙ ችግር ነበረ። ምክንያቱም ግዕዙን ወደ አማርኛ ተርጉመው ማሰማት የሚችሉት ቅኔ የተማሩ ካህናት ብቻ ናቸው። ሁሉም ካህናት ደግሞ ቅኔ ሊማሩ አይችሉም። ዛሬም ቢሆን ሁላችንም ካህናት ቅኔ ልንማር አንችልም። ቅኔን የሚማሩ ከፊሎች ሊሆኑ ይችላሉ። ስለዚህ ቅኔን ካልተማረ አንድ ካህን እንደ ልቡ ግዕዝን ወደ አማርኛ ወይም ወደ ሌላ ቋንቋ መተርጎም አይችልም። ምን ይላል? ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት፣ እባካችሁ በጽሙናና በፍርሃት ቁሙ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ ሁላችሁም ጸልዩ ይላሉ። ካህኑ እጃቸውን እየታጠቡ ወደ ኅብስቱ ሊሄዱ ነውና እባካችሁ በጽሙናና በፍርሃት በእግዚአብሔር ፊት ቁሙ። ፍርሃት ሲል ብዙ ጊዜ ኦርቶዶክስ ፍርሃትን የምታስተምረው በእግዚአብሔር ፊት ፍቅርን ከማስተማር ይልቅ ፍርሃትን ነው የሚሉ አሉ። ያ ሰይጣናዊ ፍርሃት ማለት አይደለም መጽሐፍ ቅዱስ እንደሚለው ነው። የፍቅር ፍርሃት፣ አባትን የማክበር ፍርሃት፣ የአክብሮት ፍርሃት፣ እግዚአብሔርን የመውደድ ፍርሃት እንጂ እንዳጋነን ያጠፋናል፣ ያቃጥለናል፣ ወይም ደግሞ ገሃነም ውስጥ ይከተናል የሚል አይነት ፍርሃት አይደለም። የፍቅር፣ የአክብሮት፣ የአባትነት፣ የመለኮትነት ፍርሃት ነው። ይህም በተመለከተ መጽሐፈ ምሳሌ ምዕራፍ አንድ ቁጥር ሰባት ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ሲል፣ አሁን እንግዲህ ያጠፋናል ማለት አይደለም ስላደረገልን ነገር፣ ስለ እውነታው፣ ስለ አባትነቱ እሱን ማክበር ማለት ነው። አክብሮ ወዶ ስለ እሱም የሆነውን ነገር ስለ ክብሩ ያለውን ነገር ሁሉ በፍርሃት በአክብሮት መያዝ ለማለት ነው። መጽሐፍ ምሳሌ ምዕራፍ 9 ቁጥር 10ም ይሄን ይነግረናል። መክብብ 12 13ም ተመሳሳይ ነው። ይሄን ነው የሚነግረን። ዘፍጥረት 22 12፣ እንደገና ዘፍጥረት ምዕራፍ 31 ቁጥር 42፣ ትንቢተ ኤርምያስ ምዕራፍ 32 ቁጥር 40፣ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እነዚህን ጥቅሶች ስንመለከት እግዚአብሔርን ስናመልከው በፊት ቆመን ስንዘምር፣ በአጠቃላይ ለስክብ የሚሆነ አገልግሎት ሁሉ ከጸሎት ጀምሮ ስናከናውን በፍርሃት መሆን አለበት፣ በአክብሮት መንቀጥቀጥ፣ እሱን በመውደድ እሱን በማክበር አእምሮን በመሰብሰብ አእምሮን ሁሉ ከእሱ ጋር በማድረግ ለማለት ነው። ነገር ግን ሌላ ፍርሃት አለ። እውነትም ያጠፋናል፣ ገሃነም ውስጥ ይከተናል፣ ጨካኝ እንደሆነ እግዚአብሔር ስለ ሰው ልጆች እንደማያስብ፣ አባት እንዳልሆነ፣ እናት እንዳልሆነ፣ ከእናት ከአባት ይልቅ እንደማያስብ ለእኛ ሁልጊዜ በእኛ ላይ ፈራጅነቱ፣ ጨካኝነቱ የሚታየን ሰዎች ከሆነ የዚህ አይነት ፍርሃት ሰይጣናዊ ፍርሃት ነው። ሰይጣናዊ ፍርሃት ማለት ምንድን ነው? እንዲህ ብለው መፍርሃት የሚገባቸው እግዚአብሔርን የማያምኑ እግዚአብሔር ለዓለም በልጁ በክርስቶስ በኩል ያደረገውን ያልተቀበሉ፣ በክርስቶስ አምነው ያልዳኑ ወይም ካመኑ ከተጠመቁ ከዳኑ በኋላ ኃጢአትን በመስራት በኃጢአት ጉዞ ውስጥ የሚኖሩ እነሱ ድንገት ብንሄድስ ድንገት ብንጠራት መጨረሻችን ምን ሊሆን ነው? የዚህ አይነት ፍርሃት የዚህ አይነት ጭንቀት አለባቸው። እንደዚህ አይነት ፍርሃት እንዳለ ይናገራል። ዘፍጥረት ሶስት ቁጥር አስር ምሳሌ ሀያ ስምንት አንድ የሐዋርያት ስራ ምዕራፍ አስራ ስድስት ቁጥር ሀያ ዘጠኝ እና የሐዋርያት ስራ ምዕራፍ ሀያ አራት ቁጥር ሀያ አምስት ዕብራውያን አስራ ሀያ ስድስት እና ቁጥር ሀያ ሰባት ራ ዮሐንስ ምዕራፍ ሀያ አንድ ቁጥር ስምንት ይህን ስንመለከት የማይገባ ፍርሃት ጥሩ አይደለም። ይህ አይነት ፍርሃት እግዚአብሔርን ጨካኝ እንደሆነ አስቦ እግዚአብሔርን መፍራት ሰይጣናዊ ፍርሃት ነው። የፍርሃት ላላመኑ ሰዎች ነው። የፍርሃት ካመኑ በኋላ ሰይጣንን ለሚያመልኩ በካህጫት ጋር ነው የሚኖሩ ነው። ከእንደዚህ አይነት ፍርሃት ነጻ ወተናል ነው የሚለው። ከእንደዚህ አይነት ፍርሃት ነጻ ወጥተናል ይላል፣ ሮሜ 8 ቁጥር 15 ወይም አንደኛ ዮሐንስ ምዕራፍ 4 ቁጥር 18። ከእንደዚህ አይነት ፍርሃት የእግዚአብሔር ልጆች ነጻ ወተናል ነው የሚለው። እና በፍርሃት ሆናችሁ እግዚአብሔርን አክብሩት በቅዳሴው ጊዜ ነው የሚለው። ሌላው እንግዲህ ሁለተኛው ምንድነው? አስቀድሶ የማይቆርብ መኖር እንደሌለበት ነው። አስቀድሶ የማይቆርብ እዚህ አካባቢ መቆየት እንደሌለበት ነው የሚናገረው። ደግነት ይህን አስመልክቶ በዜማ ማ ተሸፍኖልናል። እስቲ ወደ ምንባቡ ከመሄዳችን በፊት አብረን፣ ቅዳሴ ሲገባ ቃጭሉም እየተቀጨለ ነው። ቅዳሴ ሲገባ ምንለውን አብረን እንበል። አንድ ጊዜ ሀሌ ቅዳሴ ወኢሰማ መጽሐፈ ቅዱሳት ወይታገሰ እስከ ፊያ ጽሙ ጸሎተ ቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስማማሰነ ህገ ዚአብሔር ዋሳቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሐሩነ ሐዋርያት ባብትሌ ሶሙ ዜማዋማ ትጥማለች በጣም ጥሩ ናት። ምንባቧን አዳምጡኝ። ሀሌሉያ ይላል። ሀሌሉያ ብሎ ይጀምራል። የቅዳሴው እግዚአብሔር ቃል ሀሌሉያ በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ይላል፣ ለማስቀደስ የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከአቅሙ በላይ የሆነ ችግር ሳይገጥመው፣ እንደው እንደ ዋዛ እንደ ፈዛዛ እንደ ልማድ አይቶት ቢወጣ ቢገባ፣ ወይም አቋርጦ ቢሄድ ባይታገስ ብሎ ከቁርባንም ባይቀበል ነው የሚለው። ከቁርባንም ባይቀበል ከቤተ ክርስቲያን ይለይ ነኝ ከቤተ ክርስቲያን ይለይ የእግዚአብሔርን ህግ አፍርሷልና የእግዚአብሔር ህግ ምንድን ነው የሚለው ወደ እግዚአብሔር ቤት ከእሱ ጋር ለመገናኘት ስትመጡ ተዘጋጅታችሁ ኑ እሱ የሚያቀርብላችሁን ደግሞ ለመዘጋጅ ለመቀበል ዝግጁ ሁኑ ነው በአጠቃላይ ዝግጁ ሁናችሁ ኑ እሱ የሚሰጣችሁን በረከት ለመቀበል በእሱ ፊት መቆም እንደሚገባችሁ ሁናችሁ ኑ የሚለውን የእግዚአብሔርን ትዕዛዝ አፍርሷልና ወይም አፍርሳቸዋልና፣ የለም ከዚህ ብትሸሽ ይሻላል ነው የሚለው። የነብስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምንም አቃሏልና፣ ሐዋርያት በሲኖዶሳቸው እንደዚህ ብለው አስተማሩ ነው የሚለው። በሲኖዶሳቸው ማለት በወንጀላቸው በስብከታቸው በምክራቸው በመዝሙራቸው በሆነው ነገር ሁሉ አስተምረውናል እንዲህ ብለው ስለዚህ ወደ እሱ ስትመጡ ተዘጋጅታችሁ ሁሉ ያዘጋጀላችሁን ይዛችሁ ሂዱ ቸል አትበሉት እንደ ልማዳ አትዩት ብለው የነገሩንን የእግዚአብሔርን ቃል አቃሏልና አይምረውን ሰብስቦ በዚህ መቆየት የማይችል ከአቅሙ በላይ የሆነ ችግር ሳይገጥመው ሳይቆርብ ወደ ኋላ የሚመለስ ወይም ሳይቆርብ የሚሄድ ቢኖር ምን ያደርግ ይገባል? ሰው የታመመ ሰው ሐኪም ቤት ሄዶ እንዴ ዶክተሩ እንካ ብሎ መርምሮ የሚሰጠውን መድኃኒት የማይወስድ ከሆነ የሚሰጠውን መርፊ የማይወስድ ከሆነ ሐኪሙ ለበሽተኛው የሚነግረውን ሰምቶ የማያደርገው ከሆነ ወደ ሐኪም ቤት በሄዱ ምን ያደርጋል? አንድ ሰው ሱቅ ሄዶ የሚገዛው ነገር ከሌለው ደርሶ ለመምጣት ብቻ ለምን ይደክማል? ለምን ነዳጅ ያቃጥላል? በዚህ ሀገር ከሆ በአጠቃላይ አላማ አላቸው። አላማ ዋናው ወደዚህ ቤተ መቅደስ ወደዚህ ቤተ ክርስቲያን የሚመጣው ለምሕረቱ ነው ለቸርነቱ ነው ለይቅርታው ነው። ይቅርታው የሚገኘው ደግሞ እሱን በፍርሃት በመመልከት በማየት ከእሱ የሚለንን በማድረግ በተለይ በቅዱስ ቁርባን ነው ነው ደግሞ የዛሬ ሳምንት ሁላችሁም እንዳትቀሩ እኔ ምለው እኔ ልለው የፈለግኩት ምንድን ነው? ልለው የፈለግኩት አባቶቻችን የቅዳሴውን ስርዓት ሲመሰርትልን በዚህ አይነት ነው። ነገር ግን አንድ ነገር እየቆየ ሲሄድ እንደ ልማድ እየተቆጠረ ስለ የሚታይ ነው። አሁን እንግዲህ በዚህ ዜማ ማለት በዚህ ፈንታ አሁን ባዜም ነው ፈንታ ህብስቱ ወደ መቅደሱ እየገባ ወይም ደግሞ ትብስቱ መንበሩን እየዞረ የምንለው ነገር አለ። በዚህ ፈንታ ማለት በዓለ ሀምሳ በሚሆንበት ጊዜ ከትንሳኤ እስከ እስከ በዓለ ሀምሳ አንድ የምንለው ዜማ አለ። ከትንሳኤ እስከ በዓለ ሀምሳ በአምሳዎቹ ቀናት ብቻ ነው ይሄ የሚባለው፣ በሌላ ጊዜ አይባልም። ያ ምንድን ነው? አብረን እንላለን ሃሌሉያ ယောသေသဝနိကောဒီမောသဂနဇဝလေယေသုသံဘသန္ဒုနာသေနဇသေအန်သေအာမုသာနသမန်ကရကိအဇိမနောဟာလေလုယာ ዮሴፍና ኒቆዲሞስ ድንቅ በሚሆን ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት። እዛው እንሆ ዛሬም እኛም ይኸው ህብስቱን ሥጋዬ ነው ያለውን ወይኑን አንስቶ ደሜ ነው ያለውን ለመገነዝ ተዘጋጅተናል እና እባክ ከእኛ ጋር ሁን ነው ጸሎቱ። ከዚያ መስዋዕቱን ይዘው ዋናው ካህን እየዞሩ እንዲህ ይላሉ። አቤቱ ይህን ቁርባን ያቀረቡልህን አስብ። ስለ እነሱ ያመጡትንም ለሁሉም በሰማያት የሚገኝ ዋጋቸውን ስጣቸው። ይልቁንም በዚች ቀን ያመጣልህን የባሪያህን ወይም የካህኑን ቁርባን ተቀበልለት ማለት ተቀበልልኝ። የጻድቁን የአቤልን ቁርባን፣ የአባታችንን የአብርሃምንም መስዋዕት፣ የድሃይቱንም ሁለት መሐለቅ እንደ ተቀበልህ ልክ እንደ ነሱ የባሮችን እጅ መንሻቸውን፣ ብዙውንና ጥቂቱን፣ የተሰወረውንና የተገለጠውን እንደ ተቀበልህ ከበጎነት ሁሉ ቤታቸውን እንደ መላህ ዛሬም ይሄን መስዋዕት ያመጡትን ልጆችህን ለዚህ መስዋዕት መምጣት ተሳትፎ ያደረጉትን ሁሉ ባርካቸው፣ ጸጋንና በረከትህንም በቤታቸው ምላላቸው፣ በምድር ላይ ቅዱስ ስምህን እንዳሰቡ በሰማያዊ መንግስትህ አስባቸው፣ በዚህም ዓለም በሚመጣውም ዓለም ለዘላለሙ አሜን። ይላሉ ካህኑ ትምስቱን ይዘው እየዞሩ ብቻ። ያኛው ምንድን ነው? የንባቡ ዜማ አቤቱ ይህን ቁርባን ያቀረቡልህን አስብ ስለ እነሱ ያመጡትንም ለሁሉም በሰማያት የሚገኝ ዋጋቸውን ስጣቸው እንደዚህ አይነት ዜማ ስለሆነ ስለሚዜም ነው እንጂ ምንባቡ ይሄ ነው ማለት በዚህ አይነት ምንባብ ስለሚነበብ ነው እንጂ ምንባቡ ይሄ ነው ይህ እንዳበቃ አሁን ምን የምንለው ዜማ አለን እመወ ብእሲን ወይም ደግሞ በባለ አምሳ ሀሌሉያ ወሴፎኒ ቆድሞስ የሚለውን እንዳበቃን ከአኑ ይህን አንበበው ምና ዜማት ዜማ አለች ሳምንድናት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ ሰማያት ወሃቤ ህይወትን ለኩሉ ዓለም። ከዚያ በኋላ በትእምርተ መስቀል በእጃቸው እያተሙ ካህኑ ምን ይላሉ? በእውነት አምላካችን ኢየሱስ ክርስቶስ በቀኝህ እተብ ማለት የእኔ እጅ አይደለም የአንተ እጅ ይረፍበት ነው የሚሉ ህብስ ላይ የእኔ እጅ አይደለም፣ የአንተ እጅ ይረፍበት፣ በእጅህም ባርክ፣ በኃይልህም አክብር፣ በመንፈስህም አጽና ይህ ህብስ የህዝብህ የኃጢአታቸው ማስተስሪያ የሆን ዘንድ አድርግልን፣ አሜን ይላሉ ካህኑ። ምክንያቱም ማቴዎስ 26 ሉቃስ 22 ማርቆስ 14 ይመስለኛል እንደዚህ ወንጌሎች እንደሚናገሩት ህብስቱን አንስቶ ስጋዬ ነው ይህን ብሉ፣ ወይኑን አንስቶ ደሜ ነው ይህን ጠጡ፣ በዚህ ኃጢአታችሁ ይሰረያል፣ ይህ የአዲስ ኪዳን ቃሌ ነው ብሏል ጌታ። ያን ነው እንግዲህ አሁን ተግባራዊ እንዲያደርግልን ልመናው። ከዚህ በኋላ ሁለተኛው ቄስ በማይፈድ ይቀበሉና ሁለተኛው ቄስ ማለት ረዳቱ ማሀይፈድ ማለት ምን ማለት ነው ተባብለናል ባለፈው ሳምንት የአምስቱ የጌታ በጎልጎታ በተቀበረ ጊዜ የተገነዘባቸው ከበፍታ ከተለባ አገር የተሰሩት የነሱ ምሳሌዎች የሆኑ የአምስቱ መሸፈኛዎች ናቸው ማህይፈዳት የሚባሉት እና አሁን ሁለተኛው ቄስ እንግዲህ በማህይፈድ ከዋናው ቄስ ይቀበሉና የካህናት አለቃ ኢየሱስ ክርስቶስ ሆይ ዮሴፍ እና ኒቆዲሞስ በበፍታ ልብስና በሽቱ እንደ ገነዙ እንደወደድላቸውም እንደ እንዲሁ ውደድልን ይላሉ። ከዚያ በመንበሩ ውስጥ ለውስጥ በመንበሩ ውስጥ ለውስጥ ለካህኑ ለዋናው ቄስ ማለት ነው ይሰጣሉ። ሁለተኛው ቄስ ዋናው ቄስ ደግሞ ከሁለተኛው ቄስ ሲቀበሉ እንዲህ ይላሉ። የሚቀበሉት ቅዳሴ ምስጋናና ክብር ለኃጢአት ማስተስሪያ ከእግዚአብሔር አብ የተገኘ ነው አሜን። ለሚቀበሉት ለሚቆርቡት ይህ ነገር ይላል ይህ ነገር ይህ ቅዳሴ ይህ ምስጋናና ክብር ለኃጢአት ማስተስሪያ ከእግዚአብሔር አብ የተገኘ ምሕረት ነው፣ ኃይል በረከትና ደገኛ ብርሃን ለዚህች ቤተ ክርስቲያንና ለዚህች ቤተ ክርስቲያን ይሁን አሚን ይላሉ። ከዚህ በኋላ መብራት በፊት መስቀል በኋላ ሆነው ዋናው ጭስ እየዞሩ ሲዞሩ፣ ግን መብራት የያዘ ዲያቆን ፊት ለፊት እየመራ ነው። በኋላ መስቀል የያዘ ዲያቆን ደግሞ ሆኖ መሃል ሆነው ነው የሚዞሩ። ምን ይላሉ? አምላካችን እግዚአብሔር ሆይ በምድረ በዳ የአቤልን ቁርባን የተቀበልህ መጽሐፍ ቅዱሳዊ ነው። የኖህን በመርከብ ውስጥ መጽሐፍ ቅዱሳዊ ነው። የአብርሃምንም በተራራ ላይ መጽሐፍ ቅዱሳዊ ነው። የኤልያስንም በቀርሜሎስ ተራራ መጽሐፍ ቅዱሳዊ ነው። የዳዊትንም የኢያቡስ ወገን በመቶን በኦርና አደባባይ መጽሐፍ ቅዱሳዊ ነው። የድሃይቱንም መሀለቅ ያቺ ድሃዋ ሴት ናት፣ ሁለት ሳንቲም የቅስ የሰጠችው ሁለት ሌናት። የድሃይቱንም መሀለቅ በቤተ መቅደስ የተቀበልህ ልክ እነዚያን በምህረት አይነት ተመልክተህ እንደ ተቀበልካቸው ለቅዱስ ስምህ ያቀረብኩትን የሀጥህ ባሪያህን መባና ቁርባን እንደነሱ አድርገህ ወደህ ፈቅደህ ተቀበልልኝ ነው የሚል ዋናው ካህን የሀጢአቴም ቤዛ ይሁንልኝ በዚህ ዓለም በጎ ዋጋን ስጠኝ በሚመጣውም አለም ዛሬም ዘወትርም ለዘላለሙም አሜን ይላሉ ዋናው ካህን ከዚህ በኋላ ቁርባኑን በጻህሉ ያኖራሉ። ዋና ውጪ ፀሐይ ልምንድን ነው ተባብለናል። ፀሐይ ልምንድን ነው በማይፈድ ሸፍነው ነው የዞሩ ይህን ሁሉ ጸሎት እያሉ ፀሐይ ማለት ከታቦት ላይ ያለው የህብስቱ ማስቀመጫ ከወርቅ ሊሰራ ይችላል፣ ከብር ሊሰራ ይችላል፣ ከሆነ ሁሉ ሊሰራ ይችላል። እና የህብስቱ ማስቀመጫ ማለት ነው። ከዚያ ላይ ያስቀምጣሉ ካህኑ። ይሄ እንግዲህ ትምህርት አለው ከዚያ ዲያቆኑ እግዚአብሔር ይርህኒ ዋል ወዘይ አጣኒ መዝሙር ሀያ ሁለትን ዲያቆኑ መዝሙር ሀያ ሁለት ማለት እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል እያለ ይሄዳል። ይችል ብዙዎቻችሁ ታውቃላችሁ። ይሄን እያለ ዲያቆኑ ሶስት ጊዜ ይዞርና ጽዋውን ለቄሱ ይሰጣል። ቄሱ ሁለተኛው ቄስ ማለት ነው ያው ከቦታው ጽዋውን ያስቀምጣሉ ወይም በሌላ እቃ ከሆነ በጽዋው ላይ ወይኑን ይሞላሉ። አሁን እንግዲህ ይህን ካሉ በኋላ ዋናው ካህን እንዲህ ይላሉ። እውነተኛ አምላካችን ጌታችን ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ የሄድህ፣ ዋውንም ባርከህ ወይን አደረግላቸው። በፊትህ የተቀመጠ ይህንን ወይን ልክ እንደዚያ አድርግልን። ስምህን ጠርተናል። "ሁለትም ሶስትም ሆናችሁ በስሜ ስትሰበስቡ እገኛለሁ ብለሃል። ይህ መለኮታዊ ቃል ነው። ይህንን ወይን ወደ ደምህ ወደ መድኃኒትነት ለውጥልን። ይህንን ብስ ወደ መድኃኒትነት ወደ ስጋ ለውጥልን እያመለከቱ ይላል። አሁንም ባርክልን፣ አክብርልን፣ ይህንም ወይን አንጻልን። በቃልህ በቸርነትህ ሁልጊዜ የስጋችንና የነብሳችን የልቡናችንም ህይወት ይሆን ዘንድ አብ ወልድ መንፈስ ቅዱስ ሆይ ከእኛ ጋር ሁን ይህን ሁሉ ለማድረግ አንድ አምላክ ተብለህ የምትጠራ አብ ወልድ መንፈስ ቅዱስ ሆይ ከእኛ አትለይብን ለመንፈስ ተድላና ደስ የሚሆን ወይኑንም ለበጎ ነገር ምላለን ለህይወትና ለመድኃኒት ለኃጢአትን ማስተስሪያ ለማስተዋል ለደህንነት ለመንፈስ ቅዱስን ምክር አድርግልን ዛሬም ዘወትርም ለዘላለሙም ብለው ካህኑ ይሄን ከጨረሱ በኋላ ምን ይላሉ ቡሩክ እግዚአብሔር አብአዝ የኩሉ ዓለም አምላክህነ ወቡሩክ ወልድዋ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽ ኩልህነ። ተመልከቱ አሁን በመስቀል ሳማት በቀጥታ በቀራኒዮ ላይ እየተሰቀለው ኢየሱስ ክርስቶስ እስደስ ከደግሞ ነው የምናየው እዚህ ላይ ል እንደዚህ ብለን ህብስቱን እንደባረክ ወይኑንም እንደዚሁ ብሩክ እግዚአብሔር አብ አዜ ኩሎ ዓለም አምላክነ ወብሩክ ወልድ ዋህድ እግዜነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጳራቅሊጦስ መጽንኢ ወመንጽሒ ኩልነ እንልና ሁለቱንም አንድ ላይ ደግሞ በአንድ ላይ ደግሞ በዚያው ቃል ብሩክ እግዚአብሔር አብ አዜ ኩሎ ዓለም አምላክነ ወብሩክ ወልድ ዋህድ እግዜነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጳራቅሊጦስ መጽንኢ ወመንጽሒ ኩልነ ብለን እንባርካለን። ምን ማለት ነው? ዓለሙን ሁሉ የያዘ እግዚአብሔር አብ ቡሩክ ነው። አሜን በሉ አሜን በሉ እኮ ነው የሚለው። እዚያ ላይ ስንል እኮ ያን ጊዜ ብሩክ እግዚአብሔር አብ አኀዜ ኵሉ ዓለም አምላክነት አሜን እንላለን። ቀሪዎቹ ከዚያ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ዋህድም በባህሪው ቡሩክ ነው። ሁላችንን የሚያነጻ የሚያጸና መንፈስ ቅዱስንም በባህሪው ቡሩክ ነው። አሜን። ደስ የሚያሰኝ ነገር እኮ ነው በመግባባትና አይምሯችን ከእሱ ጋር በማገናኘት ምን ልዩ ነው። ከዚያ ምንድን ነው? ስብሃት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ መንፈስ ቅዱስ። ልዩ ሰዎች ስለሚሆኑ ሁልጊዜም በመለኮት በስልጣን ለሚተካከሉ ለአብ ለወልድ፣ ለመንፈስ ቅዱስ ክብር ምስጋና ይገባል። ይህም ምስጋና ዛሬም ነው፣ ዘወትርም ነው፣ ለዘላለምም ነው። ለዛሬ ብቻ አይደለም ይላሉ ካህኑ። ከዚያ በኋላ አሁንም ምን ይላሉ ካህኑ? አባቶችና ወንድሞቼ ይላሉ። እንግዲህ ካህኑ ዋናው ጭስ አባቶችና ወንድሞቼ ሲሉ መቅደስ ውስጥም ያሉትን ውጭ ያላችሁትን እናንተንም የሚያጠቃልል ነው። አባቶችና ወንድሞቼ በእኔ ላይ በመሳይቱም ላይ እባካችሁ ጸልዩ እግዚአብሔር የምህረት እግዚአብሔር የቸርነት የይቅርታ እንዲያደርግልን ሁላችሁም እባካችሁ ጸልዩ። እኔ ብቻ አይደለሁም፣ ሁላችንም እንጸልይ እና ስለ እኔም ጸልዩልኝ። ሳይገባኝ ነው የቆንቁ በፊቱ ሲሉ አሁን ሁለተኛው ጨስ ምን ይላሉ? ምእመናንን ውስጥ ያለው ወክለው ለዋናው ጨስ ምን ይላሉ? እግዚአብሔር የለመንከውን ሁሉ ይስማ የቤተ ክርስቲያኑ የበኩር የቤተ ክርስቲያኑ የቤተ ክርስቲያኑ ካህናት የሚሆኑ የመልከጼዴቅንና የአሮንን የዘካርያስንም መስዋዕት እንደተቀበለ አሁንም በክርስቶስ ደም የከበረውን ይህን መስዋዕትህን ቁርባንህንም በቸርነቱ ይቀበልልህ፣ ይላሉ ሁለተኛው ቄስ ሁላችንን ወክለው። ከዚያ በኋላ አቡነ ዘበ ሰማያት ይባላል። ሁላችንም አቡነ ዘበ ሰማያት ካልን በኋላ ማለት ከጸለይን በኋላ አቡነ ዘበ ሰማያትን ካህኑ ወደ ንፍቁ ቄስ ተመልሰው እጁን እጃቸውን ከእጁ ላይ ይጭኑና ምን ይላሉ ካህኑ ቄሱ፣ አባቴ ሆይ ክብርት በመቶን በጸሎት እባክህ አስበኝ ይላሉ። አሃዱ ከማለታቸው በፊት እባክህ በጸሎትህ አስበኝ ይላሉ። ከዚያ ሁለተኛው ጨስ ሁላችንን ወክለው ምን ይላሉ? እግዚአብሔር ክህነትህን ይጠብቃት፣ መቶ አይትህንና ቁርባንህንም በብሩህ ገጽ ይቀበልልህ። አቤቱ እኔን ታደነኝ ዘንድ ማዳንን ውደድ ይላሉ። ሁለተኛው ጨስ ደግሞ እኔ ለሳቸው ጸልይ ዘ ማነኝ እኔ እና እባክህ እኔን አድነኝ መጀመሪያ እኔን ታደነኝ ዘንድ እሳቸውንም ታድን ዘንድ ሁላችንንም ይቅር ትል ዘንድ እባክህ ውደድ ፈቃድ ይሁን ይላሉ። ከዚያ በኋላ ካህኑ አህድ ዋአብ ቅዱስ ይላሉ። የዛሬ ሳምንት ነው አህድ ዋብ ቅዱስ። እዚህ ላይ እንግዲህ አንደኛውን ክፍል እንጨርሳለን። እንጨርስና ማለት እንጨርሳለን ስላችሁ ወደ ምሳሌ ትምህርቱ ከመሄዳችን በፊት ያለውን ማለት ነው። አሁን እንግዲህ የዛሬው የአንደኛው ክፍል ትምህርት ይሄ ሆኖ ወደ ምሳሌዎች እንሄዳለን። ምክንያቱም አራተኛው አህዱ ከማለታችን በፊት በመንበሩ ዙሪያ የሚከናወኑት ስርዓት ምሳሌዎችም ያው በትምህርት መልክ ይሰጣሉ ተባብለን ስለነበር አሁን ወደ ምሳሌዎች እንሄዳለን። ቅድም ያልናቸውን እንደገና በማብራራት ወደ ምሳሌ ትምህርቶች እንሄዳለን። ምክንያቱም ያደረግናቸው ነገሮች ሁሉ በቤተ መቅደሱ ዝም ብሎ ድራማ አይደለም። ድራማ እንኳን ሙያና ቁም ነገር አለው። ይሄ ደግሞ ዝም ብሎ ልማድ ብቻ አይደለም፣ ትምህርት አለው። እንደማመት እንግዲህ አንደኛው ህብስቱ ከቤተልሔም ወደ ቤተ መቅደስ መግባቱ ሰው ሆኖ በመገለጥ በቤተልሔም የተወለደ ጌታ ለመስቀል ከገሊላ ወደ ኢየሩሳሌም የመሄዱ ምሳሌ ነው። ናሁን አርግ ኢየሩሳሌም ወይ ህዝብ ለወልደ ጓለመያው እንዳለ ወንጀሉ እና ከገሊላ ወደ ኢየሩሳሌም የመሄዱ ምሳሌ ነው። ምን ሊያደርግ ስለ እኛ መከራ ልቀበል። ከቤተልሔም ወደ መቅደስ መግባቱ ከገሊላ ወደ ኢየሩሳሌም የመሄዱ ምን ሊያደርግ ስለኛ ሊሰዋ፣ ስለኛ ስጋው ሊቆረስ፣ ስለኛ ደሙ ሊፈስ። ሌላው ህብስቱ ከመቅደስ እንደገባ ህብስቱን የያዙት በፊት ሆነው ዋናው ቄስ ሁለት እጃቸውን አርበው በመከተል አንድ ጊዜ መንበሩን ይዞራሉ። ሁለተኛው ቄስ ሁለተኛው ቄስ ቆመውበት ከነበረው ቦታ ላይ ሲደርሱ ዋናው ቄስ ዞረው ይቆማሉ። ሁለተኛው ቄስ ለዋናው ቄስ ማይፈዱን ይገልጹላቸዋል። ዋናው ቄስ ህብስቱን አውረደው ሀሰስኩ ገጸ ከገጸ ዚአከን ቅድም ያልነውን ሀሰስኩ ገጸ ከገጸ ዚአከን እየጸለዩ ክርስቶስ አምላክነ የሚለውንም እየጸለዩ በእጃቸው አትመው ይዘው ህብስቱን ይዞራሉ። ዞረው ከተነሱበት ቦታ ሲደርሱ ሁለተኛው ቄስ በሰሜን የመንበር ደጅ ውስጥ ለውስጥ በማሐይፈድ ይቀበላሉ ከዋናው ቄስ ሁለተኛው ቄስ በሰሜን የመንበር ደጅ ማለት መንበሮች አይታችሁ እንደሆነ ሶስት በር ነው ያላቸው እና እያንዳንዳቸው አላማ አላቸው እና ውስጥ ለውስጥ ከዋናው ቄስ ሁለተኛው ቄስ በሰሜን የመንበር ደጅ ውስጥ ለውስጥ በማይፈድ ይቀበላሉ። ዋናው ቄስም በሁለተኛው ቄስ በኋላቸው አልፈው በደቡብ የመንበር ደጅ ውስጥ ለውስጥ ከሁለተኛው ቄስ ተቀብለው ቅዳሴ ውኩፍ የሚለውን የጸሎት ክፍል እጸለዮ በተጨማሪ እግዚአብሔር አምላክነት ዘተወከፍ ከቁርባና አቤል የሚለውን የጸሎት ክፍል እየጸለዩ ዞረው በፀሐይሉ ላይ ህብስቱን ያስቀምጣሉ። ለማስታወስ ያህል እንደገና በፀሐይሉ ላይ ህብስቱን ያስቀምጣሉ። ሲዞሩ ግን ብያለው እንዳነረሳ መብራት የያዘ ዲያቆን ፊት ለፊት እየመራ ነው። በኋላ መስቀል የያዘ ዲያቆን ደግሞ ሆኖ ማለት ሆነው ነው የሚዞሩ። ከዚያ ህብስቱን በፀሐይሉ ላይ ያስቀምጣሉ። እነዚህ እያንዳንዳቸው ትምህርት አላቸው፣ ትርጉም አላቸው፣ ዝም ብለው አይደለም። በመጨረሻም ዋናው ዲያቆን ጽዋውን ይዞ መዝሙር ሀያ ሁለት ማለትም እግዚአብሔር ያንን ቅድም ያልነውን እያለ መዝሙር ሀያ ሁለትን እያለ ያው እንግዲህ ጽዋውን ለሁለተኛ ወጨት ይሰጣል። ያው ወይኑ ወይም ጽዋው ቦታው ላይ ይቀመጣል። አሁን እንግዲህ ወደ ትርጉማቸው እንሂድ። ወደ ትርጉማቸው አንደኛው በመጀመሪያ ዋናው ጨስ ህብስቱን የሚቀበልበት ቦታ በመጀመሪያው በመጀመሪያ ዋናው ጨስ ህብስቱን የሚቀበልበት ቦታ የጌቴ ሴማኒ ምሳሌ ነው። የማርቆስ ወንጌል ምዕራፍ 14 ቁጥር 32 እስከ 42 የዮሐንስ ወንጌል ምዕራፍ 18 ቁጥር 1 እስከ 12 ያለውን ስናይ በጌቴ ሴማኒ ጌታ በማዳን ስራው ጊዜ ምን ምን ነገሮችን እንደፈጸመ እናውቃለን። እንዲያውም አንድ መዝሙር አባቶች ዘምራቸዋል ባለፈው በጌቴሴማኔ ባታክልቱ ቦታ በጌቴሴማኔ ባታክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ ባለም ተንገላታ የሚል መዝሙር መቼ ነው የዘምራችሁልን? የትንሳኤ መሰለኝ። እና እንግዲህ ጌቴሴማኔ ስለ እኛ ጌታ መከራ የተቀበለባት፣ የተያዘባት፣ የተሰቃየባት፣ ስለ እኛ በጸሎት ያለቀሰባት ቦታ ናት። የእሱ ምሳሌ ነው። ከዚያ ሁለተኛ ዋናው ቄስ ለሁለተኛው ቄስ የሰጠበት ቦታ ደግሞ ዋናው ቄስ ለሁለተኛው ቄስ የሰጠበት የመንበሩ ክፍል ቦታ ማለት ነው። በሩ ዋናው ቄስ ለሁለተኛው ቄስ ህብስቱን የሰጠበት ቦታ የሃና ቤት ምሳሌ ነው። የሃና ቤት ምሳሌ ነው። የዮሐንስ ወንጌል ምዕራፍ 18 የዮሐንስ ወንጌል ምዕራፍ 18 ቁጥር 13 እና 24 የሐዋርያት ሥራ ምዕራፍ 4 ቁጥር 6 ላይ እንግዲህ ወደ ሃና ቤት ጌታ እንደሄደ እንደተንገላታ እናያለን። ምን ላደረግ ነው ወደ ሃና ቤት ሄደው አይሁድ ወደ ሀና ቤት የወሰዱት ሀና ማለት ሊቀ ካህናት ነው። በአይሁድ ዘንድ በሃይማኖታቸው በኩል ትልቁን ኃላፊነት ይዘው የነበሩ ባለስልጣኖች ነበሩ። ምንም በሮም ቅኝ ግዛት ብትሆንም እስራኤል በሃይማኖታቸው ሮማውያን አይገቡም ነበር እና ለሀና አሳልፈው ሰጡት ጌታን። ሀና ይፍረድበት ሀና በሱ ላይ የሚለውን እንስማ፣ ሊቀ ካህናቱ ብለው ለሀና እንግዲህ ሰጥተውታል። ጌታን ወደ ሀና ቤት ሄዷል፣ ወደ ሊቀ ካህናቱ ያን ለማሰብ ሌላው፣ እንግዲህ ሶስተኛው ሁለተኛው ቄስ የተቀበለበት ቦታ ደግሞ ሁለተኛው ቄስ የተቀበለበት ቦታ የቀያፋ የሊቀ ካህናቱ የቀያፋ ቤት ምሳሌ ነው ነው የሚለው የቀያፋ ቤት ምሳሌ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 35 እንደገና ቁጥር 57 እስከ 68 እና የዮሐንስ ወንጌል ምዕራፍ 11 ቁጥር 49 እስከ 53፣ የሐዋርያት ሥራ ምዕራፍ 4 ቁጥር 6 እስከ 22 ጌታ ወደ ቀያፋ ቤት ሲሄድ ቀያፋ በጌታ ላይ የተናገረውን መርዶ በጌታ ላይ ያሰበውን በጌታ ላይ ያቀደውን መከራ ወደ ቀይ አፋይዶ ጌታ ስለኛ የተንገላታውን እንግልት ያሳየናል። ሌላው እንግዲህ አራተኛው ምንድነው? ዋናው ጨስ እንደገና በሁለተኛው ጨስ ኋላ አልፎ የሚቀበልበት ቦታ ደግሞ የጲላጦስ አደባባይ ምሳሌ ነው። የጲላጦስ አደባባይ ምሳሌ ማቴዎስ ወንጌልን ማርቆስን ስታነቡ ስለ ጲላጦስ ሁሉም ይናገራሉ። በጲላጦስ አደባባይ ጌታ እንዴት እንደተወቀሰ እንዴት እንደተሰደበ እንዴት እንደተፈረደበት፣ እንግዲህ ሁላችሁም የምታውቁት ነው። አምስተኛው ህብስቱን ከጻሕሉ ላይ ማኖራቸው፣ ዋናው ካህን ህብስቱን ከጻሕሉ ላይ ማኖሩ ጌታ ስለኛ የማዳኑን ስራ ከመስቀል ላይ የመፈጸሙ ምሳሌ ነው። ምክንያቱም ስጋው የተፈተተው የተቆረሰው መስቀል ላይ ነው። ደሙም የፈሰሰው መስቀል ላይ ነው። ስለዚህ ይህ ጻሕል ማለት የህብስቱ ማስቀመጫ ስጋው የተቆረሰበት መስቀል ምሳሌ ነው። መብራት ይዞ ፊት ፊት የመራው ዲያቆን ደግሞ የዮሐንስ መጥምቅ ምሳሌ ነው። እነሆ የዓለም ብርሃን ጨለማ የማያሸንፈ እውነተኛ ብርሃን ይመጣል ያልኳቸው ብርሃን እሱ ነው፣ እኔ አይደለሁም። ስለ ብርሃን ለመሰክር ይገባል። ብርሃን ወጣ ትንቢተ ኢሳያስ ምዕራፍ ዘጠኝ ውስጥ የሚናገረው በጨለማ ውስጥ ለሚኖሩ ብርሃን ወጣላቸው፣ በሞት ጥላ ውስጥ ለሚኖሩ የሞት መድኃኒት ተገኘላቸው ብሎ እንደተናገረ ዮሐንስ ነዋ በግዑ ዘ ኃጢአት ዓለም እነሆ የዓለምን ኃጢአት የሚያስተሰረው እውነተኛው የእግዚአብሔር በግ ከማለቱም በላይ ክርስቶስ ኢየሱስ ራሱ ብርሃን እንደሆነ የመሰከረ ስለሆነ ዮሐንስን በማሰብ አሁንም ደግሞ ለሕይወታችሁ ብርሃን የሆነ የክርስቶስ ኢየሱስ ምረት በዚህ ህብስት ላይ በዚህ ወይን ላይ ተዘጋጀላችሁ ለማለት የዮሐንስ መጥምቅ ምሳሌ ነው። ፊት ፊት የሚሄደው በኋላ የሚከተለው የሊቀ ዲያቆናት የመጀመሪያው ዲያቆን የቅዱስ እስጢፋኖስ ምሳሌ ነው። ዮሐንስ በፊት ሆነ። ለምን ሆነ? ዮሐንስ በፊት ለምን ሆነ? አው እንደገና ደግሞ እስጢፋኖስ በኋላ ከጌታ ኋላ ለምን ሆነ? ዮሐንስ ከጌታ በፊት ስለ ክርስቶስ ስለ መሰከረ የዓለም ብርሃን እያለ የዓለምን ኃጢአት የሚያስተስር እውነተኛው በግ እያለ ተራራው ይፍረስ፣ ኮረብታው ይስተካከል፣ መንገዱ ይለስልስ፣ መጣላችሁ ህይወታችሁ፣ መጣላችሁ መድኃኒታችሁ፣ ንጉሳችሁ እያለ መጀመሪያ ስለተናገረ ተናገረ። እስጢፋኖስ ደግሞ ከጌታ ኋላ መሆኑ ከጌታ ቀጥሎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ልክ እንደ ጌታ እስከ መጸለይ ድረስ ስለ ክርስቶስ እንደ እባብ ራሱን በድንጋይ ተቀጥቅጦ የሞተ ሰማዕትነትን ያገኘ እሱ በመሆኑ የዚያን የቅዱስ እስጢፋኖስን ሰማዕትነት በክርስቶስ ፍቅር የተነሳ የቱን ያህል መከራን ለመቀበል ዝግጁ እንደነበረ ያን መከራ በምስጋና ሲቀበል ሰማያት ተከፍተው የሐዋርያት ሥራ ምዕራፍ ሰባት ላይ እንደምናየው እግዚአብሔር ወልድ ኢየሱስ ክርስቶስ በአብ ቀኝ ቆሞ እንዳየው ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተረከብ እያለ እየተነጋገረ ስጋውን እንደ ልብስ አውልቆ ጥሎ በአካለ ኖርስ ወደ እሱ እንደሄደ ያን ለማስታወስ እና ከጌታ በኋላ መሆኑ ለዚህ ነው። እንግዲህ ዲያቆኑ ጽዋውን ይዞ ሶስት ጊዜ መዞሩ ደግሞ ጌታ ከሶስት ዓመታት በላይ ተዘዋውሮ ወንጌሉን የማስተማሩ ምሳሌ ነው። በሌላ በኩል ደግሞ በመስቀል ላይ በዕለተ ዓርብ የፈሰሰውን ደም ቅዱሳን መላእክት በጽዋ ብርሃን ተቀብለው በዓለም ዙሪያ ሁሉ ለዓለም ቅድስና የመርጨታቸው ምሳሌ ነው። ተገባብተናል። አሁን ተምረናል አይደል? በጣም ጥሩ። እንግዲህ ባለፈው ሳምንት እንደተነጋገር ነው ይህን ሥርዓተ ቅዳሴያችንን በተጠቀምን ጊዜ ሁሉ ይህን ጸሎተ ቅዳሴ በተጠቀምን ጊዜ ሁሉ ሶስት ነገሮች አብረውን ሊጓዙ ይገባሉ። ሶስቱ ነገሮች ምን ምን ናቸው ተባብለናል? ባለፈው እውቀት፣ ጥበብ፣ ማስተዋል። እነዚህ ነገሮች ይህን ሥርዓተ ቅዳሴ እስክንፈጽም ድረስ አብረውን ይሄዳሉ። እስከ ዘላለምም እስከ ሕይወታችን ፍጻሜ አብረውን ሊኖሩ ይገባል። እውቀት ጥበብና ማስተዋል አሁን እንግዲህ ስለምናከናውናቸው ነገሮች እስካሁን ስላለው ነገር አውቀናል። ይሄ እውቀት ይባላል። አውቀናል። ይሄ እውቀት ይባላል፣ ትምህርት ይባላል። ትምህርቱ ብቻ እውቀቱ ብቻ በቂ አይደለም። ጥበብ ያስፈልጋል። ጥበቡ ምንድን ነው? እስኪ ነገሩ ስለ ስርዓተ ቅዳሴ ማወቅ ብቻ ዋጋ የለውም። ጥበብ ያስፈልጋል። ጥበቡ ምንድን ነው? አውሮፕላን መስራት፣ መኪና መስራት፣ መርከብ መስራት፣ ኤሌክትሪክ መስራት ወይስ በዓለም ውስጥ አስደናቂ ጥበቦችን ማስገኘት አይደለም። ያ ሁሉ በዋናው ጥበብ ምክንያት የሚገኝ ነው። እኛ ምን ፈልገውን በዚህ በስርዓተ ቅዳሴ ውስጥ እነዚህን የስጋ ጥበብ የመሳሰሉትን አይደለም። የስጋም የነብስም የሆነውን ጥበብ በብሉ ኪዳን በምሳሌ ተነግሮለት በአዲስ ኪዳን የተተረጎመለትን ጥበብ ነው። እኛ ምን ፈልገው ጥበብ የሞት መድኃኒት እገሌ ጥበብ ያውቃል ሲባል የከንሰር መድኃኒት ያውቃል፣ የቆዳ በሽታ መድኃኒት ያውቃል፣ ወይም ደግሞ ሌላም ሌላም ብዙ ነገሮች አሉ። ኮሳይናም ይባላል መድኃኒት። እገሌ ጥበበኛ ነው ሲባል መድኃኒት አዋቂ ነው፣ በእርግጥ ጠቢብ ነው የሚለውን ሽስ ብረት መስራት፣ መቀጥቀጥ፣ ቆዳ መፋቅ፣ ሸማ መስራትም ወንጀል ሆኖ እንደ ሌላ አድርገን ወስደነዋል። ወደዚህ አልሄድም። አሁን እኔ ልለው የፈለግኩት ጥበብ ማለት የሞት መድኃኒት ዋናው ጥበብ ማለት የሞት መድኃኒት ነው። ይህን የሞት መድኃኒት ጥበብ አሜሪካኖች አላገኙትም፣ አውሮፓኖች አላገኙትም። ማንም ጠቢብ በዓለም ውስጥ እግዚአብሔር ጥበብን የሰጣቸው ሰዎች አመኑበትም አላመኑበትም ጥበብ ከእግዚአብሔር ነው። እነዚህ ሰዎች እነዚህ ጠበብት እስካሁን ድረስ የሞት መድኃኒትን አላገኙም። የሞት መድኃኒት ጥበብ የተገኘው በቀራንዮ ነው። የሞት መድኃኒት ጥበብ የተገኘው ከቀራንዮ በፊት የተቀመመው በድንግል ማርያም ማኅፀን ነው። የሞት መድኃኒት ጥበብ የተገኘው በጎልጎታ ነው። ስለዚህ አሁን እንግዲህ የኛ ጥበብ ምንድን ነው ማለት ነው? የሞት መድኃኒት የሆነ የሞት መድኃኒት የሆነ ለአጋንንት መስተባረር የሆነ ግርማ ሞገስ የሆነ መስተፋቅር የሆነ ሀብት የሆነ ጤና የሆነ በአጠቃላይ የዘላለም ሕይወት የሞት መድኃኒት የሆነ ክርስቶስ ኢየሱስ ነው። አይሁድ ታምራትን ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን ይላል ቅዱስ ጳውሎስ የጥበብ ጥበብ የሆነውን ጥበበ ጥበባት የጥበባት ጥበብ የሆነውን የሞት መድኃኒት ሰሎሞን፣ ሌሎችም ነቢያት የእግዚአብሔር ጥበብ የሞት መድኃኒት ጥበብ ብለው የተናገሩለትን አዲስ ኪዳን የተረጎመለትን ክርስቶስ ኢየሱስን ነው ነው የሚለው። ስለዚህ በማወቅ በጥበብና በማስተዋል መሄድ ያስፈልገናል እና የእኛ ጥበብ የሞት መድኃኒት ኢየሱስ ክርስቶስ ነው። ሁላችንም እዚህ የመጣለው ይህን ጥበብ ይዘን ነው። ይህ ጥበብ ባይኖረን በዚህ ቦታ መገኘት አንችልም። ይህ ጥበብ ባይኖረን ይህን ቃል የመለኮት ቃል መስማት አንችልም። ይህ ጥበብ ባይኖረን ኖሮ ስለ ትንሳኤ ሙታን መማር አንፈልግም። ይህ ጥበብ ባይኖረን ኖሮ ስለ ዘላለም ሕይወት ስለ መንግሥተ ሰማያት መማር አንፈልግም። ለምን ከሞትን በኋላ አመድነና። ነገር ግን ይህን ሁሉ አሸንፎ ሕይወትን የሚሰጠን ጥበብ ክርስቶስ ኢየሱስ ከእኛ ጋር በመሆኑ ይህን ጥበብ ተስፋ አድርገን ይህን ጥበብ ይዘን መተናል። ይሄ ጥበብ ለኛ መድኃኒት ነው። ነገር ግን እውቀት አለን ስለ አንድ ነገር ስለ መድኃኒቱ ጥበብ አለን። ያም ጥበብ መድኃኒት ነው። የሞት መድኃኒት ነው። ነገር ግን ማስተዋል ሊኖረን ይገባል። ሶስተኛው ማስተዋል ነው። ማስተዋሉ ምንድን ነው? ስለ እግዚአብሔር ቃል ስለ ሥርዓተ ቅዳሴው መጽሐፍ ቅዱሳዊ እንደሆነ ልማድ እንዳልሆነ ተምረናል፣ አውቀናል። ያም እውቀተ ጥበብ አድርሶናል። ጥበቡ የሞት መድኃኒት ክርስቶስ ኢየሱስ ነው። ነገር ግን ማስተዋል ሊኖረን ይገባል። ማስተዋሉ ምንድን ነው? ማስተዋሉ በሁለት ይታያል። አንደኛው አንድን ነገር አለመርሳት፣ ሌላው ግን አስተውሎ ሲያዩት አንድን ነገር ያ ነገር መሆኑን መረዳት። ማስተዋሉ ምንድን ነው? ጌታ ጥበብ መሆኑን ነግሯቸው አስተምሯቸው አውቀው ይኖሩ ነበር ሐዋርያት። ነገር ግን ምንድን ነው የሚለን ቃሉ፣ የወንጌሉ ቃል ምንድነው የሚለን እውቀቱ ብቻ ስላልበቃቸው ጥበብ የሆነ ክርስቶስን ማመኑ ብቻ ስላልበቃቸው፣ እነሆ የነገራቸውን የጥበብ ዓላማ ጥበብ የተባለ ክርስቶስ ዓላማው ምን እንደሆነ እንዲያስተውሉ እንዲያስተውሉ ልቡናቸውን ልባቸውን ከፈተላቸው ይላል። ማስተዋል የሚገኘው ልቡና ሲከፈት። ስለዚህ በዚህ ትምህርት ውስጥ የምናየው ማስተዋል ምንድን ነው? ማስተዋል ያለብን ምንድን ነው? ስናስተውለው ምንድን ነው? ለመሆኑ አምላክ ሰው እስከ መሆን ድረስ የደረሰው ለምንድን ነው? ሰማያዊ ዙፋኑን ትቶ በቤተልሔም ፍግ ላይ የወደቀው ለምንድን ነው? ቀስ በቀስ ያደገው ለምንድን ነው? ገና በሕፃንነቱ የግብፅን በረሃ ሸዋ የተቀበለው መከራው ለምንድን ነው? ተዘዋውሮ ያስተማረው ለምንድን ነው? በማስተማር ጊዜው ሁሉ ስንት መከራ የደረሰበት ለምንድን ነው? የተቸነከረው ለምንድን ነው? የተገረፈው ለምንድን ነው? ሥጋ የተቆረሰው ለምንድ ነው? በጦር የተወጋው ለምንድን ነው? የሞተው ለምንድን ነው? የተቀበረው ለምንድን ነው? የተነሳው ለምንድን ነው? በክብር ያረገው ለምንድን ነው? በአባቱ ቀኝ ያለው ለምንድን ነው? አሁን በመለኮቱ ሁልጊዜ ከእኛ ከኛ ጋር ያለው ለምንድን ነው? ዳግም የሚመጣው ለምንድን ነው? ከዚህ ሁሉ ጋር ዛሬ በዚህ ምድር ላይ በረከቱን ምሕረቱን አባታዊ ፍቅሩን እንድናገኝ በሚል የመለኮት የመንፈስ ቅዱስ ጥበብ ከቤተልሔም ወደ ቤተ መቅደስ የመጣው ተዘጋጅቶ የገባው ህብስቱ ዓላማው ምንድን ነው? ወይኑ ለምንድን ነው? ቅድም ያልናቸው ሁሉ ምሳሌዎች ለምንድን ነው? ጌታ ጌታ በአይሁድ ተይዞ ወደ ሀና ቤት፣ ከሊቀ ካህናቱ ከሀና ቤት ወደ ቀያፋ የተንገላታውን ያሰብን ከቀያፋ ወደ ጲላጦስ የተንገላታውን ያስብን። በጲላጦስ ፊት የተፈረደበትን ያስብ። ያን በማሰብ አድርጉት ብሎን ደግሞ ህብስቱ ስጋው፣ ወይኑ ደሙ መድኃኒት እንደሚሆን ነግሮን እስካሁን በተማርነው አከናውነናል። ይሄ ነገር ለምንድን ነው? ለምንድን ነው የተዘጋጀው? እናንተስ በየእሁዱ ወደዚህ ቤተ ክርስቲያን የምትመጡት ለምንድን ነው? ይህን መልሱ ለማግኘት ማስተዋ ማስተዋል ያስፈልጋል ያስተዋል ነው እንደሆነ፣ ይህ ሁሉ የሆነው ለእኔና ለእናንተ ነው። ይህ ሁሉ የሆነው የረከሰ ሕይወታችን እንዲቀደስለት ነው። ይህ ሁሉ የሆነው ያደፈ ሕይወታችን እንዲነፃለት ነው። ይህ ሁሉ የሆነው የተሰበረ ሕይወታችን እንዲጠገንለት ነው። ይህ ሁሉ የሆነው ከእሱ ጋር የነበረን ግንኙነት የተቋረጠው እንዲቀጥልለት ነው። ይህ ሁሉ የሆነው ከእሱ ጋር እንድንኖርለት ነው። ይህ ሁሉ የሆነው እንዲባርከን ይህ ሁሉ የሆነው እንዲቀድሰን ነው። በዚህ በመንፈሳዊ ምክንያት ስጋዊም ኑሯችን ቤታችን በበረከት እንዲሞላ ነው። አይምሯችን ሰላም እንዲኖረው ነው። በዚህ ምድር የሰላም ኑሮ እንድንኖር ነው። በዚህ ምድር የመጽናናት ኑሮ እንድንኖር ነው። ይህ ሁሉ የሆነው ስለኛ ነው። እንግዲህ ማስተዋሉን ማስተዋሉን ማግኘትና ለማግኘት የሚመስለው ቅድም እንደተባባል ነው። አንድ ዶክተር አንድን በሽተኛ መረመረ በሽታውን አወቀ፣ መድኃኒትን አዘዘለት። ትምህርቱ ተገኝቷል። የመድኃኒቱ ጥበቡ ተገኝቷል። የበሽታው ጥበብ ያ መድኃኒት ነው። ነገር ግን ያ በሽተኛ ያ በሽተኛ በሽተኛው እኔ ብሆን፣ ስለዚህ ክንን ተነግር ያለው ያ ነገር እንደሚያድነኝ በሽታዬ፣ መድኃኒት ጥበብ እንደሆነ ተነግሮኛል። ካልወሰድኩት ምን ይጠቅመኛል? ማስተዋሉ ምንድን ነው? በሰዓቱ ሞት። ማስተዋሉ ምንድን ነው? ያን ወስጄ መድኃኒት ስለዚህ ያስተዋል እንደሆነ በአጠቃላይ በዚህ ቤተ መቅደስ ውስጥ የሚከናወኑት ነገሮች ለእኛ መሆናቸውን ከመገንዘባችንም በላይ በትክክል አይምሯችን ሁሉ ቀራንዮ ሄዶ ጌታ ስለ እኛ ሲንገላታ በአይነ ሕሊና እናያለን። ሲገረፍ እናያለን። ሲቸነከር እናያለን። ደሙ ሲፈስ እናያለን። ስጋው ሲቆረስ እናያለን። ሲሞት እናያለን ሲቀበር እናያለን ሲነሳ እናያለን ዳግም ሲመጣ እናያለን ከሞት ስንነሳ እናያለን ለዘላለም ስንኖር እናያለን። መንግስተ ሰማያትን በአይነ ህሊና እዚህ ቁጭ ብለን እናያለን። ያን ካየን አሜሪካ ለኛ ምናችንም አይደለም። የአሜሪካ ዶላር ለኛ ምናችንም አይደለም። በዚህ ምድር ያለው ውጣ ውረድ፣ ስልጣኑም፣ ክብሩም፣ እውቀቱም፣ ውበቱም በሙሉ በምድር ላይ ያለው ጠቀሜታ ሁሉ ምናችንም አይደለም፣ ምናችንም አይደለም። የሚታየን ያን ገላትያ ምዕራፍ ሶስት ቁጥር አንድ ጀምሮ ምን ይላል? እናንት የገላትያ ሰዎች ሆይ ምን ነው ኢየሱስ ክርስቶስ በአይምሯችሁ እንደ ተሰቀለ ሆኖ እስኪሳል ድረስ ቃሉ ተሰብኮላችሁ ቃሉ ከአይምሯችሁ ተጣብቆ አልነበረም ወይ? በአይምሯችሁ የተሰቀለው ስታዩት አልነበረም ወይ? በአይነ ህሊና የሞተውን ቀራኔው ላይ አላያችሁትም ወይ? ስለ እናንት ያደረገውን ፍቅር አላያችሁም ወይ? ምን ነው ለእሱ እንዳትታዘዙ አዚም ያደረገባችሁ ማን ነው? ማን ነው አዚም ያደረገብን? እኛ ካህናቱ እንደሚገባው እውነተኞች ካህናት እንዳንሆን አዚም ያደረገብን ማን ነው? በፍቅሩ እንዳንቃጠል፣ በቆምንበት አላማ እንዳንወጣ ያደረገን አዚሙ ከማን ነው? ቀያፋ ሊቀ ካህናቱን ያንገላታውን ማሰብ አይደለም፣ እኔ ራሴ እያንገላታሁት ነው። ጲላጦስን አስቦ መተቸት አይደለም፣ እኔ ራሴ እያንገላታሁት ነው። አልፎ እንዲገረፍ እንዲሞት አሳልፌ እየሰጠሁት ነው ለምን? ማስተዋሉ ስለሌለኝ። ማስተዋሉ ሁሉ ተወሰደብኝ። ማስተዋሉ ቢኖረን ኖሮ ሁላችንም በዓላማችን ብንተማራ ኖሮ ዲያብሎስ የታባቱ ገንዘብ አንድ በግ አንድ መንጋ እንኳን ማግኘት አይችልም ነበር። በኢትዮጵያ ቤተ ክርስቲያን መንጋ ውስጥ አንድም የሚሰክር አንድም የሚያመነዝር አንድም የሚሰርቅ አንድም የሚገል አንድም ጣዖትን የሚያመልክ አንድም የሚዋሽ አንድም በሐሰት የሚመሰክር አንድም ትዳሩን የሚያፈር አንድም ጋብቻን እንደ ባህል የሚያይ ባላገኝም ነበር። አንድም የማይቆርብ ባላገኝም ነበር። አንድም የማይዘምር ባላገኝም ነበር። አንድም ለስሙ የማይመሰክር ባላገኘም ነበር። አንድም ለመንፈሳዊ አገልግሎት ተጠርቶ ስራ አለኝ፣ እንቅልፍ ይዞኛል፣ ቢዚ ነኝ የሚል አይገኝም ነበር። አንድም ከእግዚአብሔር ፍቅር ወደ ኋላ የሚል ባልተገኘም ነበር። እንኳንና የኢትዮጵያ ቤተ ክርስቲያን ቀርቶ እንኳን እና ኢትዮጵያ ቤተ ክርስቲያን ቀርቶ አፍሪካን እንኳን በአጥለቀለቅን ነበር አስራ ሁለት ሐዋርያት በኢየሩሳሌም ውስጥ የተወለዱ ሰባ ሁለት ሰዎች በኢየሩሳሌም በእስራኤል ያደጉ አይደሉም ወይ አለምን ያበሩት በወንጌሉ ቃል የዓለምን ጣዖት የሰባበሩት ክርስቶስን የሰበኩት የዓለምን ወዳለ ዓለም ያበሰሩት እነዚያ እፍኝ ሙሉ አይደሉም ወይ አምሳ ዳቦ ከመላስ አንዷን መጉረፍ ሆነን ቀረን አንድ የሚጎረስ እንኳን ለምን? ማስተዋሉ ስለተወሰደብን፣ የብዙዎቻችን ማስተዋል ስለተወሰደብን፣ እንኳን ሌላ መሪዎቹም ራሳቸው ማስተዋሉ ስለተወሰደባቸው፣ ቤተ ክርስቲያኗ የዓለም መድኃኒት የሆነ ክርስቶስ የሚሰበክባት ሰዎችና እግዚአብሔር የሚገናኝባት የሰዎች ርኩሰት የሚቀደስባት የምህረት አደባባይ አውደ ምሕረት እንጂ የመሪዎች የፖለቲካ የሥልጣን መጠበቂያ አልነበረችም። ነገስታትን ሲጠቀሙባት ነበሩ። እግዚአብሔር የማያምኑትን ሲጠቀሙባት ነበሩ። አሁንም እየተጠቀሙባት ነው ማለት እንችላለን። የኢትዮጵያ ብቻ አይደለም በዓለም ዙሪያ ያሉ አብዛኞቹ ቤተ ክርስቲያንን ሊጠቀሙባት ነው የሚፈልጉ አሁን እንኳን በዚህ እንኳን በዚህ እንኳን በሰሜን አሜሪካ እንዲህ እግዚአብሔር ባዝነን እንዳንቀር በሰበሰብን እሱ ራሱ ልጆች እያለን በማይመረመር መለኮታዊ መስጢር እንዲህ እያከበረን በራሳችን መሬት በራሳችን ህንጻ አቆላምጦ አንከባከቦ ይዞን አሁን እንኳን ይገርማቸዋል። የእናንተን አተዩ በአንዳንድ ቦታዎች ወደ ቤተ ክርስቲያን ሰርገው ገብተው የራሳቸውን ፖለቲካ፣ የራሳቸውን ዘር፣ የራሳቸውን ጎጥ፣ የራሳቸውን የስጋ ፈቃድ ለማካሄድ የሚሞክሩ ስንቶች መስሏቸው። ለምን ማስተዋሉ ስለተወሰደባቸው በአግባቡ እንኳን የተሰቀለውን ለመስበክ ክርስትናውን ለማገልገል ጊዜው መሽበቅተው እውቀቱ መሽበቅቶ ጉልበቱ መሽበቅቶ አቅሙ ውስጥ የተገኝቶ ገንዘቡስ መሽበቅቶ በትክክለኛ ውስጥ ለማገልገል። ስለዚህ ማስተዋል ሁሉ ስለተወሰደብን ይኸውላችሁ እንደዚህ ሆን እና ምንድን ነው ማስተዋልን ስጠኝ ስንጸልይ ባለፈው የተነጋገርን ይመስለኛል። ዳንኤል ዘጠኝ ሀያ ሁለት ጀምሮ ይመስለኛል ቅዱስ ገብርኤል ወደ ዳንኤል ወደ ነቢዩ እየበረረ ሄደ ይላል እና ዳንኤልን ምን አለው? ላስተምርህ መጣሁ አስተማርኩህ ይኸውልህ ማስተማር ብቻ አይደለም፣ ጥበብንና ማስተዋልን ልሰጥህ መጣሁ። ጥበብንና ማስተዋልን ልሰጥህ መጣሁ። ሶሎሞንም ጌታ ሆይ እኔ የምለምንህ ሌላ ነገር የለኝም። እግዚአብሔር ጠይቆት ከሆነ መላ አድርግልህ ብሎት እኔ የምለምንህ ጥበብንና ማስተዋልን እንድትሰጠኝ ነው። እርባካችሁ ምዕመናን፣ እስከ መቼ ድረስ ማስተዋላችን ተቀምቶ ይኖራል? እርባካችሁ ተዘጋጁ። የሚዘጋጀው መድኃኒት ለእናንተ ነው፣ ለእኔ ነው፣ ለሁላችን ነው። ባይሆን እንኳ ብቁ ባልሆንም በከመምረት ከአምላክ ነህ ዋ እኮ በከማበሳ ነህ አቤቱ እንደ ቸርነትህ እንጂ እንደ በደላችን አይሆን እያል እርባካችሁ ተዘጋጁ። አስቡበት። ቅድም እንዳልኩት እንግዲህ ከቤተ ክርስቲያን ማያስቀድስ የማይቆርብ ሰው ከቤተ ክርስቲያን ይውጣ ሲል እኔ እንግዲህ እንድትቀሩ ሳይሆን እንድንዘጋጅበት ነው። እንድናስብበት ነው። እንዲያው በልማድ ብቻ የሞት መድሃኒት የማይገኝ መሆኑን ነው እ የቆረባችሁ እጃችሁን አውጡ። የቆረባችሁ ጥሩ አውርዱ። ያልቆረባችሁስ ያልቆረባችሁስ ሁላችሁም ሁላችሁም ቆረባችኋል። ይሄን አስተውሉ። እግዚአብሔር የተመሰገነ ይሁን። ሁላችሁም ቆራቢዎች ናችሁ። ይሄን አትርሱ። ማስተዋልም ይሄ ነው አንዱ። አትዘንጉ፣ እግዚአብሔር ያደረገውን ዋናው አቋርጣችኋል። እየተቋረጠው እንዲመለስ ነው እና እግዚአብሔር እንግዲህ በቸርነቱ ይርዳን። ዛሬ የተማርንበት እንግዲህ ሁለተኛው ክፍል ትምህርት ሥርዓተ ቅዳሴ ነው እና አንደኛው የቅዳሴው ጊዜ በእግዚአብሔር ፊት የመቆም ጊዜ ስለሆነ በእውነት በፍርሃትና በአክብሮት በጥንቃቄ መያዝ እንዳለብን ነው ያስተማረን። ሁለተኛው አስቀድሶ የማይቆርብ መኖር እንደሌለበት ነው። ይህን ስላችሁ ደግሞ እንድትቀሩ አይደለም፣ እንድታስቡበት እንድናስብበት ነው። ሶስተኛው፣ መስዋዕቱን ስላመጡት ሰዎች፣ ስለ መስዋዕቱና ስለሚቀድሱት ካህናት የጠበቀ ጸሎት መደረግ እንዳለበት ነው ያስተማረን። አራተኛው አህዱ ከማለታችን በፊት በመንበሩ ዙሪያ ስለምናከናወናቸው የስርዓት ምሳሌዎች ትምህርት ነው የተነጋገርንባቸውም፣ እንግዲህ እነሱን ነው። የዛሬው ትምህርታችን ይህን ይመስላል። እግዚአብሔር የተመሰገነ ይሁን። እዚህ ላይ በቃናል።